በሰሜን ኢትዮጵያው ጦርነት ወቅት በትግራይ ክልል ውስጥ የዘር ማጥፋት ወንጀል መፈጸሙን ለማረጋገጥ ችያለው ሲል ኒውላይን ኢንስቲትዩት ፎር ስትራቴጂ ኤንድ ፖሊሲ የተሰኘ አንድ ተቋም ባወጣው ሪፖርት አስታውቋል። ስለ ተቋሙ ሰነድ ለአሜሪካ ድምጽ አስተያየታቸውን እንዲሰጡ ሁለት ምሁራን የተጠየቁ ሲሆን አንደኛው የህግ ተጠያቂነትን ለማረጋገጥ ተስፋ ሰጪ ግኝቶች እንዳሉት ሲገልጹ፣ ሌላው ግን ተቋሙ በሌሎች የተባሉትን ስብሰቦች ከማሳ ከተፈታተን በስተቀር በኢትዮጵያ የዘር ማጥፋት ወንጀል መፈጸሙን የሚያረጋግጥ በቂ መረጃ አለማቅረቡን በመግለጽ ተችተዋል። በተቋሙ ሰነድ ውስጥ ስማቸው ከተጠቀሱት የኢትዮጵያ ባለስልጣናት አስተያየትና ምላሽ ለማግኘት ያደረግ ነው ተደጋጋሚ ጥረት አልተሳካም። ገብረ ገብረ መድህን ሰነዱን ተመልክቶ ያጠናቀረው ዘገባ እንደሚከተል ይቀርባል። ለሁለት ዓመት በዘለቀው የሰሜን ኢትዮጵያ ጦርነት ወቅት በትግራይ የዘር ማጥፋት ወንጀል መፈጸሙን ለማረጋገጥ መቻሉን ኒው ላይንስ ኢንስቲትዩት ፎር ስትራቴጂ ኤንድ ፖሊሲ የተባለ ተቋም ባወጣው የምርመራ ሪፖርት አስታውቀዋል። ተቋሙ የዘር ማጥፋት በትግራይ ኢትዮጵያ የተጣሰው የዓለም አቀፍ ሕግና የተጠያቂነት መንገዶች በሚል ርዕስ ባወጣው ባለ 121 ገጽ ዘገባ በጦርነቱ ወቅት በክልሉ ተፈጽመዋል ላለው ግፍና የግፍ ተግባሩን አልተከላከለም ያለውን የኢትዮጵያ መንግስት በዋናነትም የመከላከያ ኃይሉን ተጠያቂ አድርጓል። በጦርነቱ ከመከላከያ ኃይሉ ጋር ተሰልፈዋል የተባሉት የኤርትራ ጦርና የአማራ ልዩ ኃይል በዘር ማጥፋት ተግባር መሳተፋቸውም ሪፖርቱ ጠቅሷል። በሰነዱ በትግራይ ተወላጆች ላይ ተፈጽሟል በሚል ከዘረዘራቸው የዘር ማጥፋት ወንጀሎች ውስጥ ግድያ፣ ወሊድን የሚከለክል ከባድ የአካል እንዲሁም የስነ ልቦና ጉዳቶች ይገኙባቸዋል። ተቋሙ ለወንጀሉ ተጠያቂ ያደረጋቸውን የኢትዮጵያ ባለሥልጣናት ግለሰቦችና የብዙሃን መገናኛ ስሞች በምርመራ ሪፖርቱ ዘርዝረዋል። የዘር ማጥፋት ድርጊቱን አነሳሰዋል ያላቸውንና ቀስቃሽና የጥላቻ በሚል የገለጻቸውን ንግግሮች በአባሪነት አካቷል። የኢትዮጵያ ጥምር ኃይሎችና የትግራይ ኃይሎች በሰሜን ኢትዮጵያ ግጭት ወቅት የጦር ወንጀሎችን እንደፈጸሙ አሳማኝ ብቁ መነሻዎች እንዳሉም በሪፖርቱ ተጠቅሰዋል። የኒው ላይንስ ኢንስቲትዩት ከፍተኛ ዳይሬክተር ዶክተር አዚም ኢብራሂም በሪፖርቱ ላይ የተካተቱትን መረጃዎችን ለመሰብሰብና ለመመርመር ሁለት ዓመት መፍጀቱን ለአሜሪካ ድምፅ ሬዲዮ ተናግረዋል። የትግራይ የዘር ማጥፋት ወንጀል በዚህ ክፍለ ዘመን ብዙ ሕይወት ከጠፋባቸው ደም አፋሳሽ ግጭቶች አንዱ ነው። ሰዎች ግን ይህን አያውቁም። በሰነዱ የትግራይ ጦርነት እያለ የሚጠራው በትግራይ ክልል የተጀመረውና በኋላ ወደ አማራና አፋር ክልል የተስፋፋው የሰሜን ኢትዮጵያ ጦርነት ከአራት መቶ ሺህ በላይ ወታደሮችና ሶስት መቶ ሺህ የሚደርሱ ሲቪሎች ያለቁበት እንደሆነ አውስቶ ይህን ቀዝቃዛ ጦርነት ካበቃበት ጊዜ ወዲህ ከተደረጉት ጦርነቶች ደም አፋሳሽ ያደርገዋል ይላል። ጉዳዩን በመመርመር በዓለም ተጠቃሽ የሆኑ 12 ምርጥ ባለሙያዎች መሳተፋቸውንና ከመካከላቸውም የዓለም አቀፍ ፍርድ ቤት ዳኞች፣ ዓለም አቀፍ አቃቢያን ሕግና አምባሳደሮች እንደሚገኙበት ሪፖርቱ አመልክተዋል። ሪፖርቱ የዘር ማጥፋል ሲል በበየነው የወንጀሉ አድራጎት እንደ አውሮፓውያኑ አቆጣጠር በ1948 የተፈረመው የዘር ማጥፋት ኮንቬንሽን መጣሱን የገለጹት ከፍተኛ ዳይሬክተሩ የህግ ተጠያቂነትን ለማረጋገጥ የዓለም ማህበረሰብና ሌሎች ፈራሚ ሀገራት ጣልቃ የመግባት ግዴታ እንዳለባቸው ድምዳሜ ላይ መድረሳቸውን አስታውቀዋል። የምርመራ ሪፖርትን ግኝት ለሚመለከታቸው አካላት ለማድረስና ለማስረዳት ተቋሙ እያደረገ ስላለው ጥረትም ከፍተኛ ዳይሬክተሩ ተከታይን ብለዋል። በተባበሩት መንግስታት ድርጅት ውስጥ ብዙ ስብሰባዎች አካሂደናል። በኒውዮርክ ከጸጥታው ምክር ቤት የተለያዩ አካላት ጋርም ተገናኝተናል። ለካናዳ ፓርላማ የውጭ ጉዳይ ኮሚቴ ያገኘነውን አቅርበን ገለጻም አድርገናል። በዋሽንግተን ሂል ከተለያዩ የሴኔትና የሕዝብ ተወካዮች ምክር ቤት ጽህፈት ቤቶች፣ ከዋይትሃውስ፣ ከውጭ ጉዳይ ሚኒስቴር እና ከተለያዩ ብሔራዊ ደህንነት ዲሬክተሮች ጋር ብዙ የውይይት ጊዜያትን አሳልፈናል። የኛ ዓላማ በጉዳዩ ላይ ጠለቅ ያለ ትንታኔ መስጠት ነው። ተቋሙ ከአሁን በፊት በዩክሬን፣ በቻይና ዊገር እና በሜንማር ሮሂንጋ የተፈጸሙ መሰል ወንጀሎችን ተከታትሎ ሪፖርት ማውጣቱን ዳይሬክተሩ ተናግረዋል። ተቋሙ ስላወጣው ዘገባ ከኢትዮጵያ ይሁን ከኤርትራ መንግስት እስካሁን የተሰጠ አስተያየት የለም። በሌላ በኩል ደህንነትና ፍትህ ለተጋሩ ካናዳ የተባለ ማህበር ሊቀመንበር ማክዳ ልዑል ሰነዱ ፍትህ ለሚሹ ሁሉም ሰዎች አንድ እርምጃ ወደፊት ነው ብለዋል። ህዝቢ ትግራይ ብጣዕሚ ተስፋ ዝህብ መዓልቲ እዩ ማለተይስ ኣብዚ ኩሉ ግዜ ዝሓለፈ ሪፖርቱ ይፋ የተደረገበት ቀን ለትግራይ ህዝብ ተስፋ የሰጠ ነው። ከዚያም በኋላ ቢሆን ህዝቡ ደህንነቱ አልተረጋገጠለትም። እውቅና ባለው ድርጅት ይህንን የመሰለ ዘገባ መውጣቱ ለህዝባችንና ለምንሟገትለት ዓላማም አዲስ ተስፋ ይፈጥራል። በአንጻሩ የካናዳ ፓርላማ በቅርቡ ለምስክርነት ጠርቷቸው ከነበሩ ሰዎች መካከል የሆኑት የሥነ ቁጠባ ባለሙያ ዶክተር ዮናስ ብሩ የኢትዮጵያ የፖለቲካና የኢኮኖሚው ጥንቅጥ በተመለከተ ሐሳብ እንዲሰጡ ተጋብዘው አንድ ጽሑፍ ማዘጋጀታቸውን ይናገራሉ። ዶክተር ዮናስ በጽሁፋቸው ላይ ኒው ላይንስ ኢንስቲቱት በሰሜን ኢትዮጵያ ጦርነት ወቅት በትግራይ ክልል የዘር ማጥፋት ወንጀል መፈጸሙን እንዳረጋገጠ ባስታወቀበት የምርመራ ሪፖርት ላይ ስለ ሰነዘሩት አስተያየት ሲናገሩ እንዲህ ይላሉ። እንደምታውቀው በአሁኑ ጊዜ አማራም ኦሮሞም የትግራይ ተወላጆችም ሁሉም ጀኖሳይድ ተፈጽሞብናል የሚሉ ናቸው። የእኔ አመለካከት ደግሞ እስካሁን ድረስ ከአሁን በኋላ አይኖርም ማለት አይደለም። እስካሁን ድረስ በየትኛውም አካል ላይ ጀኖሳይድ ተፈጽሟል የሚል እምነት የለኝም እና እስካሁንም ድረስ ደግሞ የኢንተርናሽናል ድርጅት የሚባል ድርጅት ጀኖሳይድ ተፈጽሟል ብለው አያውቅም። የተቋሙ የዘር ማጥፋት ወንጀል ዘገባ ባልተረጋገጡ መረጃዎች ላይ ተመስርቶ የተጻፈ ነው ያሉት ዶክተር ዮናስ ብሩ ሪፖርቱን አጣጥለዋል። የወጣው ዘገባም ቢሆን ከአሁን በፊት ከጦርነቱ ጋር በተያያዘ ሌሎች አካላት ስለ ትግራይ ካወጡት መረጃ የተሰበሰበ እንጂ አዲስ ሊባል እንደማይችል ይተቻሉ። በመጀመሪያ ደረጃ የራሱን ጥናት አላጠናም። የራሱን ኢንቨስቲጌሽን አላካሄደም። ያ ድርጅት ያደረገው ነገር ምንድን ነው? እስካሁን ድረስ የተጻፉትን ነገሮች በሙላ በአምነስቲ ኢንተርናሽናል፣ የሂዩማን ራይትስ ሰዎች የሚባለው የተለያዩ የአሜሪካ መንግስት፣ የዩናይትድ ኔሽን፣ የዩሮፒያን ዩኒየን በተለያየ ቦታ ላይ የጻፏቸው ነገሮች ነበሩ። ትግራይ ላይ ደርሷል ለሚሉት አትሮሲቲ በለው ጭፍጨፋ በለው ግድያ በለው የተለያየ አይነት ወንጀል ተፈጽመዋል። የትግራይን ህዝብ በጦርነቱ ምክንያት በረሃብ ለመቅጣት ሴቶችን የመድፈር እነዚህ ሁሉ ተፈጽመዋል ብለው በሞላ የተጻፉ ነገሮች ነበሩ። እነሱን አጠቃሎ በዚህን ጊዜ ይሄ እንደዚህ ጽፏል፣ በዚህን ጊዜ ይሄ እንደዚህ ጽፏል የሚለውን ይዞ ተነስቶ፣ በዛ ላይ ጀኖሳይድ ተፈጽሟል ሊያሰኝ የሚችል በጣም ጠንካራ የሆኑ ምልክቶች አሉ ወይም ደግሞ ጀኖሳይድ ተፈጽሟል ልንድል የሚያሰኝ ብሎ የጻፈው ለእኔ እሱ አንድ ችግር የሆነብኝ ምንድን ነው? እነሱ የጠቀሷቸው ጽሁፎች የአምነስቲ ኢንተርናሽናል፣ የሂውማን ራይትስ ዎች፣ የአሜሪካ መንግስት፣ የአውሮፓን መንግስቶች እነዛን አቅርበው ጄኖሳይድ አለ ብለው ማለት አልፈለጉም። የዓለም አቀፍ ድርጅቶች ከዚህ ቀደም የዘር ማጥፋት ወንጀል ተፈጽመዋል የሚል ብያኔ ያልሰጡት መረጃው ብቃት ስለሌለው ነው በማለት ሪፖርትን ውድቅ አድርገዋል። በሌላ በኩል በአሜሪካ የካሊፎርኒያ ክፍለ ግዛት ነዋሪ የሆኑት የህግ ባለሙያው አቶ ኢሳያስ ኃይለማርያም የኒው ላይንስ ኢንስቲትዩት ዘገባን ፋይዳ እንዳለው የሚሞግቱበትን ምክንያት ያስረዳሉ። ያለው ሲግኒፊካንስ በመጀመሪያ ያው ዘር ማጥፋት የተፈጸመበት የትግራይ ህዝብ ላይ ተጠያቂነት እንዲመጣ ማድረግ ነው የመጀመሪያ ዓላማው። አይንክ ሁለተኛው ደግሞ የፕሬሲደንት የሚባል ነገር አለ። በአንድ ማህበረሰብ ወንጀል ሲፈጸም ተጠያቂነት ሲመጣ ሌላ ማህበረሰብ ጥቅም አለ። ትግራይ ላይ ተጠያቂነት ሲመጣ ሌላ ማህበረሰብ ላይ ነግቷት ጥቅም እንደሚኖረው ይታወቅ ይገባል። ህግ እንዲከበር ፍትህ እንዲገኝ የሚያግዝ ትልቅ ሪፖርት ነው። ዶክተር ዮናስ ብሩ የዘር ማጥፋት ወንጀል አልተፈጸመም ስላሉት የተጠየቁት የህግ ባለሙያው አቶ ኢሳያስ በሰጡት ምላሽ ዶክተር ዮናስ ብሩ የጻፈውን ጽሁፍ የሆነ ሰው ልኮልኝ፣ አይ በደንብ አይቼዋለሁ ከመጀመሪያ እስከ መጨረሻ የዶክተር ዮናስ ያቀረበው ማስረጃ ላይ እንዳልተፈጸመ የሚያሳይ አንድ ምር ማስረጃ ያለ ይሄ አሁን ዶክተር ዮናስ የጻፈው ከአስሩ የዘር ማጥፋት ደረጃዎች ውስጥ የመጨረሻው ወይም ድናያል የሚባለው አስር ደረጃዎች አሉ። የዘር ማጥፋት ክላሲፊኬሽን፣ ሲምቦላይዜሽን፣ ዲስክሪሚኔሽን፣ ኦርጋናይዜሽን፣ ዲሁማናይዜሽን እያለ እያለ ሄድ እና ፕሪፓሬሽን አለ። ዝግጅት ዘር ማጥፋት መፈጸም ከዛ ኤክስትሪሚኔሽን ነው የሚመጣው። ዘጠነኛው አክቹዋል ዘር ማጥፋቱ መፈጸም ነው መግደል፣ መድፈር፣ ወዘተ። በመጨረሻ ደግሞ ክህደት ነው። አልተፈጸመም ላየንም፣ አልሰማንም ይሄ ዘር ማጥፋት አይደለም የሚል ነው። የዘር ማጥፋት መካድ ጀነሳ ጅናያል አንዱ አካል እንደሆነ ሁሉም ሰው ያቀው ይገባል። በሌላ በኩል ከሁለት ዓመት በፊት የኢትዮጵያ ሰብአዊ መብቶች ኮሚሽን እና የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽነር ጽሕፈት ቤት በጋራ ባወጡት የጣምራ ሪፖርት የኢትዮጵያ ኃይሎች፣ የኤርትራ ኃይሎች፣ የትግራይ ኃይሎችና ፋኖ ታጣቂዎች በትግራይ ክልል በተጀመረው የሰሜን ኢትዮጵያ ጦርነት የጦር ወንጀል ወይንም በስብና ላይ ከተፈጸመ ወንጀል ሊቆጠር የሚችሉ አሰቃቂ ወንጀሎችን መፈጸማቸውን ይፋ አድርገዋል። ሆኖም ሪፖርቱ በሰሜን ኢትዮጵያ ጦርነት የዘር ማጥፋት ወንጀል አልተፈጸመም ብሏል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጦርነቱን በተመለከተ ባወጣው ሪፖርት ላይ አስተያየት እንዲሰጡን ጋብዘናቸው የነበረው የኢትዮጵያ ሰብአዊ መብት ኮሚሽን ኮሚሽነር ዳንኤል በቀለ የሰብአዊ መብት ሪፖርት ከጣምራ ቡድኑ ሪፖርት ጋር በአመዛኙ ተመሳሳይ መሆኑን ገልጸው ነበር። ይህንን አስተያየት በሰጡበት ወቅትም ሪፖርታቸውን በተመለከተ የኢትዮጵያ መንግስት የጣምራ ሪፖርቱን ተቀብሎ በምክረ ሀሳቦቹ መሰረት መፈጸም የሚገባቸውን ነገሮችን መፈጸም የጀመረ መሆ መሆኑን አውቃለሁ ብለዋል። የኢትዮጵያ መንግሥት በጦርነቱ የዘር ማጥፋት ተፈጽሟል የሚለውን ድምዳሜ ከዚህ ቀደም ሲያስተባብል ቆይተዋል። የኤርትራ ፕሬዚዳንት ኢሳያስ አፈወርቂ መንግሥታቸው በትግራይ ፈጽመውታል ስለተባለው የመብት ጥሰት ከአንድ ዓመት በፊት ለአሶሺዬትድ ፕሬስ በሰጡት ምላሽ ቅዠት ነው ሲሉ ሙሉ በሙሉ ውድቅ አድርገውታል። የአሜሪካ ውጭ ጉዳይ ሚኒስትር በጦርነቱ ጊዜ በባለሥልጣናት ተነግረዋል ያሏቸውን አደገኛና የጥላቻ ሲል የገለጻቸውን ንግግሮች በማውገዝ የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳይ አማካሪ ሚኒስትር ዲያቆን ዳንኤል ክብረትን በስም ጠቅሰዋል። አሜሪካ አማካሪ ሚኒስትሩ የተወሰነ ቡድን ከምድረገጽ ከሰዎች ሕሊናና ከታሪክ ሊፋቅ ይገባል ያሉትን በማውገዝ ይህን የመሰለ ጥላቻ የተመላበትን ንግግር አደገኛና ተቀባይነት የሌለው ነው ሲል እንዳወገዘው አጃንስ ፍራንስ ፕሬስ ዘግቦት ነበር። ከኢትዮጵያ መንግስት ኮሚኒኬሽን አገልግሎት ሚኒስተር ዶክተር ለገሰ ቱሉና የኤርትራ ውጭ ጉዳይ ሚኒስቴር ምላሽ ለማግኘት በእጅ ስልካቸውን ላይ ያደረግነውን ተደጋጋሚ ሙከራ አልተሳካም። ሪፖርቱ በስም ከጠቀሳቸው ባለሥልጣናት መካከል ዲያቆን ዳንኤል ክብረት ለቀረበባቸው ክስ መልስ እንዲሰጡ ያደረግነው ሙከራም አልተሳካም። ለአሜሪካ ድምፅ ሬዲዮ ገብረ ገብረ መድህን Washington DC.